ስፖርት ጤና ይስጥልኝ፣ አድማጮች እንደምንሰንብታችኋል። ማንቸስተር ሲቲ በሜዳውና በደጋፊዎቹ ፊት የመጀመሪያ ሽንፈቱን ቀምሷል። ማንቸስተር ሲቲን ጉድ ያደረጉት አፍሪቃውያን ተጫዋቾች ናቸው። በቅዳሜው ጨዋታ አርሰናል ለዋነኛ ተቀናቃኙ ቼልሲ እጅ ሰጥቷል። ሊቨርፑል ማሸነፍ ተስኖት ዳግም አቻ ወጥቷል። በጀርመን ቡንደስሊጋ በዜሮ ነጥብ ከታች የሚዳክረው የቦሩሲያ ሚንችን ግላድባ አሰልጣኝ ሉቺያን ፋቭሬስ የሥራ መልቀቂያ አስገብቷል። ቦሩሲያ ዶርትሙንድ ዘንድሮ በአዲሱ አሰልጣኝ አይበገሬነቱን እያስመሰከረ ነው። ሊዮኔል ሜሲ ፍጹም ቅጣት ምትስቷል ክሪስቲያኖ ሮናልዶ ለክብር ወሰን እየገሰገሰ ነው፣ ግን ግብ ሳያስቆጥር ወጥቷል። የሜዳ ቴኒስና የፎርሙላ አንድ የመኪና ሽቅድምድምን የሚመለከቱ ዘገባዎችንም አካተናል። አብራችሁን ቆዩ። ናይጄሪያዊው ቪክቶር ሞስስ እና ሴኔጋሊያዊው ዲያፍራ ሳኮ በእርግጥም የማንቸስተር ሲቲ ተጫዋቾችና ደጋፊዎች መስማት የማይፈልጓቸው ስሞች ናቸው። ሁለቱ አፍሪቃውያን ተጫዋቾች በእንግሊዝ ፕሪምየር ሊግ የእግር ኳስ ግጥሚያ ማንቸስተር ሲቲን አንገት ያስደፉ የዌስትሃም ዩናይትድ የቁርጥ ቀን ልጆች ተብሏል። በአምስት ተከታታይ ጨዋታዎች አልበገርም ብሎ ሲገሰግስ የነበረውን ማንቸስተር ሲቲን በስድስተኛ ጨዋታው ስድስተኛ ደቂቃ ላይ ልጓሙን የገታው ናይጄሪያዊው ቪክቶር ሞስስ ነበር። በቀኝ በኩል ያገኛትን ኳስ ሳይጠበቅ መሬት ለመሬት አክርሮ በመምታት ከመረብ ሲያሳርፍ ተጫዋቾቹም ብቻ ሳይሆን ጨዋታውን ሲዘግብ የነበረውን ጋዜጠኛም አስበርግጓል። ማንቸስተር ሲቲዎች ከብርጋጌያቸው ሳይወጡ በ31ኛው ደቂቃ ላይ የሴኔጋሉ ዲያፍራ ሳኮ ከቀኝ ማዕዘን የተላከለትን ኳስ ሁለተኛ ግብ አድርጎ አደንዝዟቸዋል። የማንቸስተር ሲቲው ሰርጂዮ አጉዌሮ ግብ ለማስቆጠር ያደረጋቸው ተደጋጋሚ ጥረቶች መክነው ቀርቷል። በእርግጥም አርጀንቲናዊ አጥቂ ቀኑ አልነበረም። ጭንቅላቱን ከመነቅነቅ ባለፈ ምንም ማድረግ ተስኖት አምሽቷል። ማንቸስተር ሲቲ በባዶ ከመውጣት ያዳነችውን ግብ ያገኘው በ47ኛው ደቂቃ ላይ በኬቪን ደብሮይና ነበር። ሌላኛው አፍሪቃዊ የናይጄሪያው ኦዲዮን ኢጋሎ ዋትፎርድ ቅዳሜ ዕለት ኒውካስልን ሁለት ለአንድ በሸኘበት ጨዋታ ግብ አስቆጥሯል። በተመሳሳይ ቀን ከስቶክ ሲቲ ጋር ተጋጥሞ ሁለት እኩል አቻ የተለያየው ላይስተር ሲቲ የመጀመሪያዋን ግብ በሀምሳ አንደኛው ደቂቃ ላይ በፍጹም ቅጣት የምትያስቆጠረው በአልጄሪያዊው ሪያድ ማህሬዝ ነበር። የአፍሪቃውያን ተጫዋቾች ሳምንት ማለት ይቻላል። ስዋንሲ ሲቲ እና ኤቨርተን ያለ ግብ ተለያይቷል። ዘንድሮ ወደ ፕሪሚየር ሊጉ ያደገው በን ማውስ ሰንደርላንድን ሁለት ለምንም በመርታት ሶስት ነጥብ አግኝቷል። አስቶን ቪላ በዌስት ብሮሚች አልቢኖ አንድ ለምንም ተሸንፏል። በቼልሲ ሁለት ለባዶ የተረድተው አርሰናል ሶስት ነጥብ ጥሎ በመሪው ማንቸስተር ሲቲ በአምስት ነጥብ ርቀት ላይ ይገኛል። ማንቸስተር ሲቲ 15 ነጥብ ሰብስቧል። የአርሰናሉ ጋብርኤል ፓውሊስታ በመጀመሪያው አጋማሽ የባከነ ሰዓት በሁለት ቢጫ ካርድ ከሜዳ ተሰናብቷል። ጋብርኤል ከሜዳ የተሰናበተው እግሩን ወደ ኋላ ሰንዝሮ በመራገጡ ነበር። በ79ኛው ደቂቃ ላይ ሌላኛው የአርሰናል ተጫዋች ሳንቲክ ዞላ መሬት ለመሬት በመንሸራተት መጥፎ አገባ በመግባቱ ከሜዳ በቀይ ካርድ ተሰናብቷል። ሳንቲክ ዞላ ጥፋቱን አምኖ ሲወጣ ጋብሪኤል ፓውሊስታ ግን አላስፈላጊ ንትርክና ግብ ግብ ለመቅጠም ሲሞክር ታይቷል። እሁድ በተደረጉ ጨዋታዎች ቶትናም ሆትስፐር ክሪስታል ፓላስ ላይ ባስቆጠራት ብቸኛ ግብ ማሸነፍ ችሏል። ሊቨርፑል ከኖርዊች ሲቲ ጋር አንድ እኩል ተለያይቷል። ዳኒ ኢንግስ ለሊቨርፑልና ለራሱ ብቸኛዋን ግብ በ48ኛው ደቂቃ ላይ ሲያስቆጥር፣ ለኖርዊች በ61ኛው ደቂቃ ላይ ሩሴል ማርቲን አቻ የምታደርገውን ኳስ ከመረብ አሳርፏል። ማንቸስተር ዩናይትድ በ34ኛውና 50ኛው ደቂቃ ላይ በአንቶኒ ማርሲያል እንዲሁም በ68ኛው ደቂቃ ላይ በጆን ማታ ባስቆጠራቸው ሶስት ግቦች ሳውስሃምተንን አሸንፏል። ሳውስሃምተን የማታ ማታ ሽንፈትን ቀመሰ እንጂ በ13ተኛው ደቂቃ ላይ በጋርሲያኖ ፔሌ ባስቆጠረው ግብ ሲመራ ነበር። በ 86 ኛው ደቂቃ ላይ ሁለተኛዋንም ግብ ያስቆጠረው ይኸው ጋርሲያኖ ፔሌ ነው። ማንቸስተር ዩናይትድ በትናንቱ ድል ከማንቸስተር ሲቲ ጋር የነጥብ ልዩነቱን ወደ ሁለት ዝቅ ማድረግ ችሏል። 13 ነጥብ አለው። ዌስትሃም ዩናይትድ በ12 ይከተላል። በጀርመን ቡንደስሊጋ የሳምንቱ ማሳረጊያ ግጥሚያዎች ቦሩሲያ ዶርትሙንድ በግስጋሴው ሲቀጥል፣ ቦሩሲያ ሚንሽንግላድባ አሰልጣኙን አጥቷል። የቦሩሲያ ሚንሽንግላድባ አሰልጣኝ ሉቺያን ፋቭሬስ ትናንት ድንገተኛ የሥራ መልቀቂያ አስገብቷል። አሰልጣኙ መልቀቂያ ያስገቡት ቡድናቸው በተደጋጋሚ የደረሰበትን ሽንፈት ተከትሎ ነው። ቦሩሲያ ሚንሽንግላድባህ የውድድር ዘመኑ ከተጀመረ አንስቶ የተከናወኑ አምስቱንም ጨዋታዎች ያጠናቀቀው በሽንፈት ነው። ቦሩሲያ ሚንሽንግላድባህ ትናንት በኮሎኝ አንድ ለዜሮ መሸነፉን ተከትሎ አሰልጣኙ በሰጡት መግለጫ ከአራት ዓመት አገልግሎት በኋላ ማረፍ መፈለጋቸውን ገልጧል። አሰልጣኝ ሉቺያን ፋቭሬስ ባለፈው የውድድር ዘመን ቦሩሲያ ሚንሽን ግላድባህ በቡንደስሊጋው ሶስተኛ ሆኖ እንዲጨርስ በማስቻላቸው ይወደሱ ነበር። ቡድናቸው የሻምፒዮንስ ሊግ ተሳታፊ እንዲሆንም ማድረጉ ተሳክቶላቸዋል። በቡንደስሊጋው ግን ዘንድሮ ማሸነፍ ተስኗቸው በዜሮ ነጥብ በደረጃ ሰንጠረዡ 18ኛ ላይ ተንሳፏል። የአሰልጣኝ ሉቺያን ፋቭሬስ ድንገተኛ ስንብትን ተከትሎ ቡድኑን ማን ያሰልጥ ነው የሚለው ጥያቄ ደጋፊዎችን አስጨንቋል። በተደጋጋሚ ሽንፈትራ ራሳቸውን ከአሰልጣኝነት ያሰናበቱት የቀድሞ የቦሩሲያ ዶርትሞንድ አሰልጣኝ የርገን ክሎፕ ሊሆኑ ይችላሉ የሚል ጭምጭምታ እየተሰማ ነው። ሆኖም የርገን ክሎፕ የቦሩሲያ ሚንሽንግላድ በአሰልጣኝ ሊሆኑ ነው መባሉን በወኪላቸው በኩል አስተባብሏል። ከቦሩሲያ ዶርትሙንድ ጋር እኩል 15 ነጥብ ይዞ በግብ ልዩነት ብቻ በደረጃ ሰንጠረዡ ሁለተኛ የሆነው ባየር ሚንሽን ትናንት ዳርምሽታትን 3 ለ0 አሸንፏል። ዳርምሽታት ዘንድሮ ከታች ወደ ቡንደስሊጋው ያደገ ቡድን ነው። የዳርምሽታቱ አጥቂ ማርሴል ሄለር በባየር ሚንሽን መሸነፋቸው ብዙም እንዳላስቆጨው ተናግሯል። ዛሬ ከባየርን ጋር ያደረግነው ጨዋታ ግልጽ ነው። ከዓለማችን እጅግ ጠንካራ ቡድን ጋር የተደረገ ጨዋታ ነው። ያን መቋቋም በእርግጥ ይከብዳል። ባየርኖች ኳሷን ምን ያህል በአስተማማኝ መልኩ እንደተቆጣጠሯትና ያገኙትን ዕድል በሚገባ እንደተጠቀሙበት ማየት ይቻላል። ግን እኛም ብንሆን ጨዋታውን ተቋቁመን እንደውም በሁለተኛው አጋማሽ ኳሷን በቁጥጥራችን ስር ማድረግ ተሳክቶልን ነበር። መቼም ብንሸነፍ አያስቆጭም። ማርሴል ሄለር ከጨዋታው ቀደም ሲል የተቻላቸውን ሁሉ ለማድረግ እንደሚሞክሩ ጠቅሶ ነበር። የቻልነውን ሁሉ እናደርጋለን እናም የሚሆነውን ማየት ነው ባናሸንፍ እንኳ የምንራጨውን ባ አይኖርም ሲል አስቀድሞ የማጽናኛ ንግግሩን አድርጎ ነበር። በእርግጥም ቡድኑ ዳርምሽታት እስከ 20ኛው ደቂቃ ድረስ ግብ ሳይቆጠርበት መቆየት ችሎ ነበር። በ20ኛው ደቂቃ ግን አርቱር ቪዳል የመጀመሪያዋን ግብ አስቆጥሮባቸዋል ከዚያም በ62 ኛው ኪንግስሌ ኮማን እንዲሁም በ63 ኛው ደቂቃ ሰባስቲያን ሮደ በተከታታይ ግብ ማስቆጠር ችሏል። እስካሁን ያደረጋቸውን ጨዋታዎች በሰፋ የግብ ልዩነት ማሸነፍ የቻለው ቦሩሲያ ዶርትሙንድ ትናንት ባ ባየር ሌቨርኩሰንን 3 ለ0 ድል አድርጓል። አሰልጣኝ ኤርጌን ክሎፐን የተኩት አዲሱ አሰልጣኝ ቶማስ ቱሽል በድል ጎዳና መገስገሳቸውን ተያይዘውታል። ሃኖቨር በአውስቡርግ ሁለት ለባዶ ተሸንፏል። ሽቱትጋርትን አንድ ለዜሮ ያሸነፈው ቡድን ሻልከ አሰልጣኝ አንድሬ ብራይተን ራይተር ባገኙት ድል እጅግ ተደስቷል። የዛሬው ድል እጅግ የሚያስደስት ነው። እጅግ ድንቅ የሆነችዋን ብቸኛዋን ግብ አስቆጥሮ ያስፈነደቀን ራልፍ ፌርማንን እናመሰግናለን። ሽቱትጋርቶች በመጀመሪያዎቹ ደቂቃዎች የማጥቃት ስልታቸው ጠንካራ እና የሚያዝናና ነበር። ጨዋታቸው እስካሁን አንዳችም ነጥብ መያዝ እንዳልቻለ ቡድን አይነት አልነበረም። እድላቸውን በሚገባ ቢጠቀሙ የሚያደርጉበት ኑሮ ስኬታማ በሆኑ ነበር። ነገ ማታ ከሚከናወኑ የቡንደስሊጋ ጨዋታዎች መካከል ባየር ሚውንሽን ከቮልፍስቡርግ ጋር የሚያደርጉት ይጠበቃል። የጀርመን የሴቶች እግር ኳስ ቡድን የአውሮፓ ማጣሪያና የኦሎምፒክ ዝግጅታቸውን በግብ ተንበሽብሸው ነው የጀመሩት። ጀርመኖች አርብ ዕለት የአንጋሪ ቡድንን የግብ ጎተራ አድርገው ሸኝቷል። ጀርመን ሃንጋሪን እጅግ አሸማቃቂ በሆነ የ12 ለባዶ ሽንፈት ነው የሸኘችው። ውድድሩን 4500 ግድም ተመልካቾች ታድመው ተከታትሏል። በስፔን ላሊጋ አርጀንቲናዊው የኳስ ጠቢብ ሊዮኔል ሜሲ ቡድኑ ባርሴሎና ትናንት ከሌቫንቴ ባደረገው ጨዋታ ፍጹም ቅጣት ምት ስቷል። ሆኖም ባርሴሎና ሌቫንቴን አራት ለአንድ ሲረታ ሁለቱን ግቦች ከመረብ ያሳረፈው ይኸው ሊዮኔል ሜሲ ነው። በጣሊያን ሴሪያ ኢንተር ሚላን ቼቮን አንድ ለምንም ሸኝቷል። የአራት ጊዜ የሴሪያው ባለድል ጁቬንቱስ በአስር ተጫዋቾች የተወሰነው ጌኗን ሁለት ለምንም አሸንፏል። በሜዳ ቴኒስ የሴቶች ውድድር እጅግ ታዋቂ የሆነችው ማሪያ ሻራኮቫ ከደረሰባት የግራ አደጋ ግግማ ለሚቀጥለው ሳምንት የውሃን ግጥሚያ ብቁ እንደሆነች ተገልጧል። በፎርሙላ አንድ የመኪና አሽቅድምድም የፌራሪ አሽከርካሪው ጀርመናዊው ሰባስቲያን ፌትል የሲንጋፖር አሸናፊ ሆኗል። የሬድ ቡሉ አሽከርካሪ ዳንኤል ሪካርዶ ሁለተኛ፣ ኪም ሪኮነን በፌራሪ ሶስተኛ ወጥቷል። የመርሴዲሱ አሽከርካሪው ጀርመናዊው ኒኮ ረዝበርግ በአራተኛነት አጠናቋል። አድማጮች የስፖርት ጥንቅራችን በዚህ ይደመደማል። አስተያየቶቻችሁ እንደተለመደው ይድረሱን። ማንተጋፍቶ ስለሽነኝ፣ መልካም ጊዜ። ጤና ይስጥልኝ።